心。 ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ስፖርት እና ምንጊዜም ስለነሱ ማስና መፈራ ሰው እንደሆኑ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችና ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። በዩናይትድ ስቴትስ ዋሽንግተን ግዛት የፌዴራል ዌይ ከተማ ምክር ቤት አባል የሆኑት ወይዘሮ ሊዲያ ሰፋ ዳውሰንን ነው ቅድም ብለን የሰማናቸው። ለብዙሃን ተምሳሌት የሚሆነውን ታሪካቸውን በምሽቱ እንቃኛለን። ሌሎች ጉዳዮች የሚካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። አሰፋ ዳውሰን ላለፉት አስር ዓመታት በዩናይትድ ስቴትስ ዋሽንግተን ግዛት የፌዴራል ዌይ ከተማ ምክር ቤት አባል ሆኖ በማገልገል ላይ የሚገኙ ኢትዮ አሜሪካዊ ናቸው። ወይዘሮ ሊዲያ ዛሬ በሚታወቁበት የሕዝብ እኩልናና አገልግሎት አስተዳደር አገልግሎት ኃላፊነት ላይ ከመድረሳቸው በፊት በርካታ ውጣ ውረዶችን አሳልፈዋል። ኤደን ገረመው በቀጣይ ዘገባዋ ለብዙሀን ተምሳሌት የሚሆነውን የወይዘሮ ሊዲያ አሰፋ ዳውሰንን ሙያዊ ጉዞ ህይወት ቃኝተዋለች። በዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው አስር አመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውስን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቀሳ በአሸናፊነት አጠናቅቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ። መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ሜኔጀር ሆኜ እዛ እየሰራሁ ሳለው ድረክትሪ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው። አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርማኝ ነበር። እንደዚ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላውቅም ነበር እና ሳያቸው፣ ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት ነገር እኔ በሆን ማላደርገው ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች፣ ወንዶች፣ ሽማግሌዎች ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግሬንት እንዳለን አያውቁም ነበር አይገባቸውምም፣ ያንንም አያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፓንስሲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለው ብዬ እንግዲህ የጀመርኩት ጉዞ ነው። በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ። ሁልጊዜ ሰርቪስ ላይ መሆን እፈልጋለሁ። ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ እና ለልጆቼ ምሳሌ ና ንፈልጋለ ሰባት ነን ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል ከዛ በኋላኛ ተስማምተንበት እናደርጋለን። አስር ዓመት ነው አሁን እንደ ዩሮፒያን አቆጣጠር። ቶኒፎርቲ የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንትስ ነዋሪዎች ያሉን። ምን ያስፈልገናል ምንድነው? በጣም ለእኛ ኮሚኒቲ ችግር የሆነውና ሆኖ የምናየው አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶች መካከል ሜንታል ሄልዝ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም በጣም በጣም ትልቅ ችግር ላይ ያለ እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት እና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ። አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነገራቸው ምኮል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ እፈልጋለሁ። ግን አሁን ወደ ስድስት እንሆናለን። በምርጫ ላይ ያለ ነው በፖዚሽን እና ያስተሰብ እና ደ ሎንግስ ሰርቪንግ እኔ ነኝ እና ያ ሊሆን የቻለው ብዬ የማምነው ምንድን ነው ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውን ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከረጅም አደርገው ምንድን ነው ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል፣ በተቻለው መስመር፣ በተቻለው አንፃር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል። ስለዚህ ልጅ ያሳድጋል ሰው። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እንረዳዋለሁ። የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡ እንቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከሀያ ስድስት ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል። አንድ ሰው ፖዚሽኑ ለቀቀ አክቹዋሊ ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታ እና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድሬ ከአንድ ከሀያሶስት ሰዎች ጋር ተወዳድሬ ነው የቀረብኩት እና ያንን ውድድር አሸንፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳልሽው፣ የሶስት ጥቁሮች እናት ነኝ ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ። እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስብ እና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነና ልጆች ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለቴም አይደለም ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቱኒቲ እንደሌለች ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር አላማ ይሱ ነበር ሶስተኛው ደግሞ እንዳልሽው ሬፕሬዘንቴሽን የለም እዛም ማ የነበሩ በሙሉ ነጮች ናቸው ሴቶች ነበሩ ሴቶችም ነበሩ ግን ጥቁር ሰው አልነበርም ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለው በዛ ቀርቤ ነው እንትን ያሸነፉት። ከዛ በኋላ ግን ሶስቴ ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው። እና ስለዚህ ይመስለኛል እንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደር ሰው ከሌለ ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53 ለ47 በሆነ ድምጽ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም። ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲሽ እየራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ ትስ ፖንት ሀሳቢ ለኝ ለወደፊት ሀሳቢን ከቀየር ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው። ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለ እኛ ሆነን ሴቶች ነን፣ ሁሉን ነገር የምናደርግ በየተሰማሩበት ደግሞ ሴቶች በጣም ጎበዞች ናቸው። ያደርጉታል፣ ያካሂዱታል፣ አይደለም? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉት ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራም። እኔ ብዙ ጊዜ ሰው እንደዛ ያስባሉ ብዬ አምናለሁ፣ እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ መቅለልም አልፈልግም ሁኔታውን። ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማረንበት መስመሮች በሙሉ ጥሩ ስራ እያካሄዱ ሴቶች፣ በዋሽንግተን ግዛት የፌዴራል ዌይ ሲያተል ከተማ የምክር ጋቢና። ቪኦኤን እየተከታተላቸው የምትገኙት ከአሜሪካ ድምፅ። የቱርክ መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የወሰደው እርምጃ አመርቂ እንዳልሆነ ለሴቶች ደህንነት የቆሙ ተሟጋቾች እየተናገሩ ይገኛሉ። ይህን የተመለከተውን ዘገባ ደግሞ ቆንጅታ እየታሰማናለች። ሙቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነ ልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በስለት ወግቶ ነው የገደላት። ሕግ አስከባሪዎች አጠገቧ እንዳትደርስ የሚል ትዕዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትዕዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች። የሞት መልክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከለክላት ነበር። ምን ያደርጋል፣ አልሆነም። እናቴን ይዤ ሆስፒታል ይዤ ነበር። ደወሉና ድረሺ ማህተሬም ተጎድታለች አሉኝ። ስደርስ ሕይወቷ አልፏል። ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። ዓቃቢ ሕግ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሴል ከተገደለች ከአስር ዓመታት በላይ አልፈዋል። እህቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ሕግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው የምታዝ ነው። ፍትህ እስከሌለ፣ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት ትላለች፣ የሟች እህት ሲግደም ኩዘይ። ከሞተች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን እለት ብኖር ኖሮ አስሬም ቢሆን አስቀራት ነበር፣ ወይም አብሬያት ሄድ ነበር። እሷ አልፋለች፣ እኔ ካለሷ በስቃ ይኖራለው። በእርግጥ ሕይወት ይቀጥላል እንበላለን እንጠጣለን፣ እንስቃለን፣ እናወራለን፣ እናፈቅራለን። ቢሆንም ያንን ቀን በቀን ሀምሳ ጊዜ አስታውሰዋለው። በጣም ከባድ ነው። አላልቅ ስምላለው ግን አልችልም እንደ አውሮፓውያን የዘመን አቆጣጠር በ2013 በኤብሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምፅ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ህግጋት ስራ ላይ በደንብ አልዋሉም። ድርጊቱን የሚፈጽሙ ወንዶችም በህግ ተጠያቂ እየተደረጉ አይደሉም በማለት ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓ.ም ቢያንስ 43 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓ ም ከገባ ብቻ ቱርክ ውስጥ ሰባ አንድ ሴቶች ተገድለዋል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ ብዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሴሌም ለግድያዎቹ በምክንያትነት የሚበዛው ሕዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናገራሉ ስምምነት ከሌለበት የትዳርም የሚሆን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጭ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ። ሴቶቹ የተገደሉት ወይ ፍቺ ስለጠየቁ ወይ ደግሞ ከቤት ውጭ ስራ መስራት እፈልጋለሁ ስላሉ ወይም ደግሞ የፍቅር ጓደኝነት እናቁም በማለታቸው መሆኑን ያየ ነው። ከሶስት ዓመታት በፊት የጸደቀውንና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመውን ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ሬጀፕ ታይብ ኤርዶዋን ቱርክ አስር ዓመታት ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ እሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲ ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ በአፈጣጠራቸው እኩል ናቸው ብለው እንደማያምኑ የሴት ቅድሚያ ትኩረቷ ዋና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለእኛ አያስፈልገንም እኛው ራሳችን በሴቶች ላይ የሚፈጸመውን ግድያ እናስቆማለን ሲሉ ቃል ገብተው ነበረ። ባለፈው ዓመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት ዓመት እስራት የሚያስቀጣ ወንጀል ያደረገ ህግ እንዲወጣ አድርጓል። አታሴሌም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የሚያስታውቁበት የስልክ መስመር እንዲከፈት፣ ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል ወይም በክስ ሂደት ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራል ይናገራሉ። የቱርክ ሴቶች በነጻነት በእኩልነት ለመኖር ይፈልጋሉ። ሴቶች ተለውጠዋል፣ በአዎንታዊ መልኩ ተቀይረዋል። መብታቸው መከበር አለበት። ወንዶቹ ይህንን መቀበል ስለማይፈልጉ የሴቶችን እድገት በጉልበት ሊያፍኑት ነው የሚፈልጉት። አያይዘውም አታሰሌም በሴቶች ላይ የሚፈጸመው ግድያ በሙሉ ለመከላከል ይቻል ነበር ብለን የምናምነው፣ ጥያቄው ለምንድነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ሕጉ በትክክል ስራ ላይ መዋል አለበት። ቱርክ ውስጥ በየአመቱ በዓለም አቀፍ የሴቶች ቀን ማርች ኤይት እለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነት እና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢሲል በ18 አመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 ዓመት የትዳር ጊዜ በኋላ በቃኝ በዚህ ሁኔታ አልኖርም በማለት ነው የገደላት። በአሁኑ ወቅት እድሜ ይፍታ ተፈርዶበት እስር ላይ ነው ያለው። ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የእኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል። ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች። ቆንጅታ አመሰግናለሁ። ጋቢና ቪኦ ይቀጥላል። ከአሜሪካ ድምፅ የአካል ጉዳተኛ ለሆኑ ተማሪዎች ያሏቸው የሙያ አማራጮች የተወሰኑ መስለው ሊታዩ ይችላሉ። ከዚህ በተቃራኒ ጋናዊው ጋዜጠኛ ታዲያ የፎቶግራፍ ጋዜጠኝነት ሙያን በመጠቀም መስማት የተሳናቸው ትምህርት ቤት ተማሪዎች ያላቸውን እድል ለማስፋት የሚያግዝ ስራ በመስራት ላይ ይገኛል። ሴና ኒትወርድ ከሳቪልጎ ጋና ያደረሰንን ዘገባ አሉላ ከበደ አቀናብረዋል። የ17 ዓመቱ ጆብ ኒምቢ ቃል አውጥቶ ተናግሮ አያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጭር ክህሎት በማዳበር ላይ ይገኛሉ። በማነሳቸው ፎቶግራፎች አማካኝነት የሕይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒምቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒምቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎዎች ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የሥልጠናና ለሥራ የሚያስፈልጓቸው ግብዓቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት እድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ የያዘውን ዳር ለማድረስ ቆርጦ ተነስቷል። የፎቶግራፍ ጥበብን ለሳቬግሎው መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳት እና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖሩበት ማኅበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ። የቦታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሁፎችንም መከተብ ይችላሉ። የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮች መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አሊያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ በሚያቀርባቸው መማሪያ ቁሳቁሶች በቀል ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ለተማሪዎችህ ከምታቀርበው ወይም ደግሞ ከምትሰጠው ትምህርት ጋር የተያያዘ ምስል የሆነ ቦታ አይተሃልእንበል ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልጸግ ትችላለህ። ቡታ ፕሮጀክቱን ጋና ውስጥ ወደሚገኙ ሌሎች አስር ተጨማሪ ትምህርት ቤቶች ለማስፋፋትና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙሃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረዥም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለእውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው አሉናና አመሰግናለሁ። በመቀጠል ደግሞ ሳምንታዊውን የስፖርት መሰናደው ኬኔዲ አባተ ያስደምጠናል። ሴቶች ብቻ የሚሳተፉበት ዓመታዊው ቅድሚያ ሴቶች የ5 ኪሎ ሜትር ሩጫ መነሻውንና መድረሻውን አትላስ ሆቴል አካባቢ በማድረግ ትናንት ተካሂዷል። በውድድሩ ላይ ከ15000 በላይ ሴቶች የተሳተፉ ሲሆን በኤሊት አትሌቶች ዘርፍ አትሌት ጉታኒ ሻንቆ አንደኛ በመውጣት አሸንፋለች። ብርነሽ ደሴና መቅደስ ሽመልስ ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በዘንድሮ የሳፋሪኮም ቅድሚያ ሴቶች የኪሎሜትር ኪሎ ሜትር ውድድር ከአንደኛ እስከ ሶስተኛ የወጡ አትሌቶች ሰዎች በቅደም ተከተል 71 ሺ ብር፣ 45 ሺና 30 ሺ ብር የገንዘብ ሽልማት የተበረከተላቸው ሲሆን በውድድሩ የስያሜ ስፖንሰር የሞባይል ስልክም ተሸልመዋል። ከኤሊት አትሌቶች ውጭ ባሉ የተለያዩ ዘርፎች ያሸነፉ የውድድሩ ተሳታፊዎችም ሽልማት የተበረከተላቸው ሲሆን በአራት ሳምንት ስልጠና ውድድሩን በአንደኝነት ያሸነፈችው የ11 ዓመት ታዳጊ ናት። ስሜ ዳና መሰለ ይባላል። 11 ዓመቴ ከዚህ በኋላ ደግሞ ከዚህ የበለጠ ሰዓቴን አሳሽዬ አትሌት ብሆን ደስ ይለኛል። ለሀገሬ ስሜን አስጠራለሁ። በታዳጊዋ ውጤት የተደነቀችው የውድድሩ አምባሳደር አትሌት መሰረት ደፋር ታዳጊዋን ስታበረታታት ተመልክተናል። የግሌ እሸቱ ከኤሊት አትሌቶች ውጭ ባለው ውድድር ሁለተኛ የወጣች ተሳታፊ ናት። ዘንድሮ ሲሳተፍ ለአስረኛ ጊዜ ነው እና ለሴቶች ብቻ ስለሆነ በጣም ደስ ይላል። አንድ ላይ ተሰብስበን መስራታችን ለጤናም በጣም ጠቃሚ ነው እና የሚተላለፈው መልእክቶችም ጥሩዎች ናቸው። ብዙ ሰው እንዲሳተፍ መክራለሁ። ስፖርታዊ እንቅስቃሴ ስለሆነ ሩጫ፣ ማንኛውንም እንቅስቃሴ ማድረግ ለሴቶች ጠቃሚ ነው። የዘንድሮ ቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር የሴቶችን አቅም እንደግፍ፣ ለውጥን እና ፋጥን በሚል መሪ ሀሳብ የተካሄደ ሲሆን የዓለም አቀፉ የሴቶች ቀን ክብረ በዓል አካል እንደሆነም አዘጋጁ ታላቁ ሩጫ በኢትዮጵያ አስታውቋል። ቅዳሜና እሁድ ኢትዮጵያውያን አትሌቶች ያሸነፉባቸው የአትሌቲክስ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። ትናንት እሁድ በተካሄደው የሴውል ማራቶን በሁለቱም ጾታ ኢትዮጵያውያን ድል አድርገዋል። በወንዶች አትሌት ጀማል ይመር ውድድሩን ሁለት ከ06 ከ08 በሆነ ጊዜ ኬንያውያን አትሌቶችን አስከትሎ በአንደኝነት አጠናቋል። በሴቶች ደግሞ አትሌት ፍቅርተ ወረታ ሁለት ሰዓት ከ21 ደቂቃ ከ32 ሰከንድ በሆነ ጊዜ አሸንፋለች። በካሊፎርኒያ ሳን ሳንዮዋን ካፒስትራኖ ከተማ ቅዳሜ በተካሄደ የ10 ሺህ ሜትር ውድድር ደግሞ አትሌት ጽጌ ገብረ ሰላማ የዩናይትድ ስቴትስን ኦል ካመርስ ክብረ ወሰን በማሻሻል አሸንፋለች። አትሌቷ ውድድሩን ያሸነፈችበት ሰዓት 29 ደቂቃ ከ48 ነጥብ 34 ሰከንድ፣ በዩናይትድ ስቴትስ በርቀቱ የተመዘገበ ፈጣኑ ሰዓት፣ በርቀቱ የዓለም 9 ዘጠነኛው ፈጣን ሰዓት እንዲሁም የግሏ ምርጥ ሰዓት ነው። በወንዶች ምድብ ያሸነፈው አሜሪካዊው ግራንት ፊሸር ነው። አብዛኛው አትሌቶች ለፓሪስ ኦሎምፒክ ብቁ የሚያደርጋቸውን ሰዓት ለማስመዝገብ በተወዳደሩበት በዚህ ውድድር ላይ ስምንት ወንዶችና አራት ሴቶች መስፈርቱን ማሟላታቸውን የዓለም አትሌቲክስ አስታውቋል። በስፔን ላሬዶ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን ያጠናቀቀበት 26 ደቂቃ ከ37 ሰከንድ የርቀቱ ሶስተኛው ፈጣን ሰዓት ሆነው ተመዝግቧል። ሌላኛው ኢትዮጵያዊ አዲሱ ይሁኔ በውድድሩ ሶስተኛ ሲወጣ፣ ሁለተኛ የወጣው ኡጋንዳዊው ጆሹዋ ቼፕቴጌ ነው። በጋና አስተናጋጅነት እየተካሄደ የሚገኘው 13ተኛው የአፍሪካ ጨዋታዎች ውድድር አስረኛ ቀኑን ሲይዝ ግብጽ የሜዳሊያ ሰንጠረዥን በፍጹም የበላይነት እየመራች ትገኛለች። 54 የአፍሪካ ሀገራት በ29 የስፖርት አይነቶች እያደረጉት ባለው በዚህ ውድድር ላይ ግብፅ እስከ ትናንት ድረስ 90 የወርቅ ሜዳሊያዎችን ጨምሮ በድምሩ 154 ሜዳሊያዎችን አግኝታለች። ናይጄሪያ 27 የወርቅ ሜዳሊያዎችን ጨምሮ 76 ሜዳሊያ በመሰብሰብ ሁለተኛ ላይ ስ ትገኝ ደቡብ አፍሪካ ሶስተኛ ደረጃ ላይ ተቀምጣለች። በጋናው የአፍሪካ ጨዋታዎች ላይ በዘጠኝ የስፖርት አይነቶች የምትሳተፈው ኢትዮጵያ እስካሁን አንድ የብር ሜዳሊያ ብቻ በማግኘት ሀያ አምስተኛ ደረጃ ላይ ትገኛለች። ኢትዮጵያ የተሻለ ውጤት ታስመዘግባለች ተብሎ በሚጠበቅበት በአትሌቲክስ ዘርፍ የሚሳተፈው ብሔራዊ ቡድን ትናንት ጋና አክራ መግባቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታም ስዩም ሳስተናግዳችሁ ነበር። እኳ አቀናባሪያችን ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ።